amma ሰገንታ afaan amaaraatu የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር መውገድ በ22 ሜትር ባንድ በኪሎ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሰት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ አመሻችሁ፣ ውድ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የአርብ ጥር 21 2013 ዓ ም ፕሮግራማችንን ነው የምናቀርበው። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋወቅ። የዛሬውን ሰለማዊ ሰልፍ ያዘጋጀ ነው ትግራይ ህዝብ ላይ የታወጀው ዘር የማጥፋት ጦርነትን በመቃወም ነው። ክፍት ነው። በመንግስት በኩል ይሄን ሆን ብሎ የሚያደርግበት ምንም ምክንያት የለው። ዜጎችን ለማዳን እየሰራ ነው ያለው። ሁሉም ወገኖቻችን ናቸው። በትግራይ ክልል ውስጥ ደረሰ ያሉት ሰብዓዊ ጥፋት የተቃወሙ በሺዎች የሚቆጠሩ የኢትዮጵያ ዲያስፖራ አባላት ትላንት በዋሽንግተን ዲሲ የተቃውሞ ሰልፍ አድርገዋል። ቀዳሚዋ ተናጋሪ ሰልፉን ካስተባበሩት መካከል አንዷ የሆኑት ማርታ ንጉስ ናቸው። ቀጥሎ የተሰሙት ደግሞ በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ናቸው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዴ በትግራይ ስላለው ሁኔታና የኤርትራውያን ስደተኞችን ሁኔታ ለመመልከት ኢትዮጵያ መግባታቸው ታወቀ። የኢትዮጵያ የቀይ መስቀል ማህበር በትግራይ ክልል አስቸኳይ እርዳታ የሚያስፈልጋቸው ከሶስት ሚሊዮን በላይ የሚሆኑ ሰዎችን ለመርዳት ዘጠኝ ቢሊዮን ዶላር እንደሚያስፈልገው ገለጸ። የሚሉትና ሌሎችም ቅንብሮች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሃዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። በሺዎች የሚቆጠሩ ኢትዮጵያውያንና ና ትውልደ ኢትዮጵያ በትግራይ ክልል ውስጥ እየደረሰ ነው ያሉትን ሰብአዊ ቀውስና የመብት ረገጣ ለመቃወም ዋሽንግተን ዲሲ ውስጥ ትላንት ሰላማዊ ሰልፍ አድርገዋል። ሰልፈኞቹ የኢትዮጵያና የኤርትራ ወታደሮች ዘር የለየ ግድያ፣ አስገድዶ መድፈር እንዲሁም ዘረፋ እየፈጸሙ ነው፣ የነፍስ አድን ቁሳቁሶች ወደ ክልሉ እንዳይገቡም እየተከለከሉ ነው ሲሉ ከሰዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው ሰልፉን በሕግ ማስከበር ዘመቻ ድል የተደረጉ አካላት ደጋፊዎችና ተባባሪዎች የጠሩት ብዙዎቹን አሳስተው የመሩት ሰልፍ ነው ሲሉ አውግዘውታል። በኢትዮጵያ መንግስት ላይ የቀረቡ የዘር ማጥፋት ክሶችን ውድቅ ያደረጉት አምባሳደሩ ክልሉን ለማረጋጋት የነብስ አድን ቁሳቁሶች እንዲዳረሱ ለማድረግ ስለተወሰዱ እርምጃዎች ገለጻ አድርገዋል። አድማጮች የዚህን ዘገባ ዝርዝር በአብይ ርዕስ እንመለስበታለን። በተባበሩት መንግስታት የአሜሪካ አምባሳደር ቶማስ ግሪንፊልድ በኢትዮጵያ ያለው የሰብዓዊ ሁኔታ እጅግ አሳሳቢ መሆኑን ገለጹ። አምባሳደር ግሪንፊልድ በዩናይትድ ስቴትስ የውጭ ጉዳዮች የሴኔት ኮሚቴዎች የእጮች መስማት ሂደት ላይ የኢትዮጵያን ጉዳይ በተመለከተ ማርኬ ከተባሉ እንደ ራሴ ተጠይቀው በኢትዮጵያ ያለው ሁኔታ እጅግ አሳስቦኛል። ከሶስት ዓመት በፊት ይህችን አገር አዲሱ ጠቅላይ ሚኒስትሯን እርሳቸው ፕሬዝዳንት ብለው ነው የገለጹት እያከበርን ነበር ብለዋል። We were celebrating the possibilities of, uh, of their being able to move forward they they against against uh, It is important አያይዘውም በተለይ የሰብአዊ ሁኔታው እጅግ አሳሳቢ ነው። ስለዚህ የሰብአዊ እርዳታ ድርጅቶችና ሰራተኞች በትግራይ ክልል ውስጥ ያለውን ሁኔታ እንዲያው ሁኔታዎችን ማመቻቸት አለብን። በተጨማሪም ምን እየተካሄደ እንዳለ ከጠቅላይ ሚኒስትሩ ጋር በጣም ግልጽና ቀጥተኛ የሆነ ውይይት ማካሄድ እያደረጉ ያሉት ነገርም እንዲቆም በወትወትና ግጭቱ እንዲጠናቀቅ ማድረግ አለብን ብዬ አስባለሁ ብለዋል። ምክንያቱም በቀጠናው ላይ ሰፊ የሆነ ተጽዕኖ እያሳደረ ነው ብለዋል። የኢትዮጵያ መንግስት በሰላም ሚኒስቴር አማካኝነት በትግራይ ክልል ስላለው የሰብአዊ ሁኔታ ለተባበሩት መንግስታት ድርጅት ማብራሪያ መስጠቱ ተገለጸ። የሰላም ሚኒስቴር ሚኒስትር ሙፈሪያት ከሚል መስሪያ ቤታቸው በኢትዮጵያ ለሚገኙት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኃላፊ ፊሊፖ ግራንዲ የተሰጠውን ማብራሪያ በተመለከተ ለጋዜጠኞች በሰጡት አጠር ያለ ገለጻ የኢትዮጵያ መንግስት በትግራይ ክልል ህግን ለማስከበር ከወሰደው እርምጃ በኋላ በሰብአዊ ሁኔታው ዙሪያ እየተከናወኑ ነው ያሉትን ስራ ለተባበሩት መንግስታት ድርጅት ኃላፊዎች አስረድተዋል። በተለይም በኢትዮጵያ በአራት የስደተኛ ማቆያ መጠለያ ውስጥ ስለሚገኙ ኤርትራውያን ስደተኞች ማብራሪያ መሰጠቱን ገልጸዋል። ኮሚሽነሩም የተሰሩ ስራዎችን በአካል ተገኝተው እንደሚመለከቱ ተናግረዋል። ባልደራስ የጠራው ሰላማዊ ሰልፍ እውቅና እንደሌለው ፖሊስ ገለጸ። በኢትዮጵያ ማንነትን መሰረት ያደረገ ጥቃትና ሱዳን የኢትዮጵያን ድንበር መጣሷን በመቃወም ሰላማዊ ሰልፍ እንደሚካሄድ ገልጾ በባልዳራስ ለእውነተኛ ዴሞክራሲ ፓርቲ ለእሁድ የተጠራው ሰላማዊ ሰልፍ በአዲስ አበባ ከተማ አስተዳደር ተቀባይነት ያላገኘ መሆኑን የከተማው ፖሊስ ኮሚሽን አስታውቋል። ፖሊስ ኮሚሽኑ ዛሬ እንዳስታወቀው ሰልፉ ተቀባይነት እንዳላገኘ ለባልዳራስ ለእውነተኛ ዴሞክራሲ መጽሐፉን ጠቅሶ ነገር ግን ከዚሁ በተቃ ራኒ ሰልፉ እንደሚደረግ በማህበራዊ ሚዲያ ላይ እየተሰራጨ ይገኛል ብሏል። ተቀባይነት ያላገኘ ሰልፍ ማድረግ በሕግ ተጠያቂ ያደርጋል ሲልም አሳስቧል። ባልደራስ ሰልፉን ለማካሄድ የሚያስፈልገውን እውቅና ለማግኘት ለሚመለከተው አካል ማመልከቻ ማስገባቱን መግለጹን በትላንትናው ምሽት መዘገባችን ይታወሳል። የሱዳን የጦር ሰራዊት ጋዜጠኞች በግጭት ወደሚታመሰው የዳርፉር ግዛት እንዳይገቡ እየከለከለ ነው ሲል የሱዳን ጋዜጠኞች ማህበር ከሰሰ። ዳርፉር ውስጥ በቅርቡ በተካሄዱት ግጭቶች በመቶዎች የሚቆጠሩ ሰዎች ተገድለዋል። ከአንድ መቶ ሺህ የሚበልጡ ከመኖሪያቸው ተፈናቅለዋል። የሱዳን የጦር ኃይል ጋዜጠኞቹን እንዳይገቡ የከለከል ነው በጸጥታ ሁኔታ ምክንያት ነው ብሎ ነበር። ከትላንት በስቲያ ረቡዕ ባወጣው መግለጫ ደግሞ ፈጽሞ አልተከለከሉም ሲል አስተባብሏል። ናባ መሁዲን ከካርቱም ያጠናቀረችውን ሪፖርት ቆንጅታየ ታቀርበዋለች። እሰጥ አገባው የተቀሰቀሰው የአልጀዚራ ቴሌቪዥን ጋዜጠኛ ወደ ዳርፉር ለመጓዝ ፈቃድ ጠይቃ ከተከለከለች በኋላ ነው። ሌሎችም ጋዜጠኞች እኛም ተከልክለናል ሲሉ አስታውቀዋል። የሱዳን ጋዜጠኞች ማህበር ጋዜጠኞች ለፕሬስ ነፃነት መከበር እንዲነሱ ተማጽኖ አቅርበዋል። የጋዜጠኞች ማህበሩ ዋና ጸሐፊ ሀሊድ ፋቲ ናቸው። ባለፈው አገዛዝም ስንቃወመው የነበረ ነው። አሁንም የመንግስቱን ውሳኔ አጥብቀን እንቃወማለን ብለዋል። የፕሬስ ነጻነትንና የመናገር ነጻነትን ለመገደብ የሚደረግ ማናቸውንም ሙከራ ጋዜጠኞች ተቃውሞ መነሳት አለባቸው ሲሉም አክለዋል። የሱዳን የጦር ሰራዊት ውንጀላውን አስተባብሏል። በተለያዩ የሀገሪቱ አካባቢዎች ከኢትዮጵያ ጋር በሚያዋስነው ውጥረት ላይ በሚገኘው ሰሜን ምስራቁ ድንበራችንም ሳይቀር ጋዜጠኞች እንዲገቡ ስናመቻች ቆይተናል ብሏል። ረቡዕ ዕለት የሱዳን የማስታወቂያ ሚኒስቴርም የጦር ሰራዊቱን አቋም የሚደግፍ መግለጫ አውጥተዋል። የሱዳን የጋዜጠኞች ማህበር ለፕሬስ ነጻነት በመቆምና በሀገሪቱ የፖለቲካ ለውጥ እንዲመጣ ባበረከተው አስተዋጽኦ ባለፈው የአውሮፓውያን አመት በድንበር የለሽ ጋዜጠኞች ቡድን መሸለሙ ይታወሳል። የተባበሩት መንግስታት ድርጅት መስሪያ ቤቶች እንደሚናገሩት በሱዳን ዳርፉር ግዛት ባለፈው ሳምንት በተቀሰቀሱ የእርስ በርስ ግጭቶች 117 ሺህ ሰዎች በሀገር ውስጥ ከቀያቸው ተፈናቅለዋል። ብዙ ሺዎች ወደ ጎረቤት ቻድ ተሰደዋል። ቆንጅታየን እናመሰግናለን። ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የአማርኛ ቋንቋ አገልግሎት ነው። የአሜሪካ ድምፅን ጨምሮ አምስት የዩናይትድ ስቴትስ መንግስት የመገናኛ አውታሮችን የሚያስተዳድረው የዩናይትድ ስቴትስ ዓለም አቀፍ ሚዲያ ዩኤስኤጂኤም አዲሷ ተጠባባቂ ስራ አስፈጻሚ ኬሎቻው እርሳቸው በሚያስተዳድሩት ተቋም ስር ከተለያዩ ሀገራት መጥተው ለሚሰሩ ጄዋን የተባለው ቪዛ ተገልጋዮች ማመልከቻ ፈቃድ እንዲያገኙ ይሁንታ ሰጡ። ካለፈው ዓመት ሰኔ ወር ወዲህ የቪዛ ማመልከቻ ጥያቄዎች ተቀባይ ተቀባይነት ሲያገኙ ይህ የመጀመሪያ ጊዜ ነው። በባይደን አስተዳደር አለም አቀፉ ሚዲያ ኤጀንሲ ተጠባባቂ ዋና ስራ አስፈጻሚ ሆነው ባለፈው ሳምንት የተሾሙት ኬሉ ቻው ለጋዜጠኞቹ ቪዛ እንዲታደስ የፈቀዱት ከትላንት በስቲያ ረቡ ነው። ቪዛው እድሳት ከተፈቀደላቸው ጋዜጠኞች መካከል በአሜሪካ ድምጽ በተለያዩ ቋንቋዎች ማለትም በአፍሪካ ምስራቅና ደቡብ እስያ እንዲሁም ኢሮዥያ አገልግሎት ውስጥ የሚሰሩ ጋዜጠኞች ይገኙበታል። የዓለም አቀፉ የጋዜጠኞችና ፕሬስ የነጻነት ተሟጋች ባለፈው አመት የቪዛው እድሳት ፈቃድ ለተከለከሉ አንዳንድ ጋዜጠኞች መብት የተሟገተ መሆኑን ጠቅሶ የአሁኑን ውሳኔ የሚደግፍ መሆኑን ባወጣው መግለጫ አስታውቋል። ይሁን እንጂ ዓለም አቀፉ የሚዲያ ኤጀንሲ ቪዛቸው በቅርቡ ስለተቃጠለባቸው ጋዜጠኞች ተጨማሪ የማራዘሚያ ጊዜ የሚፈቅድላቸው ስለመሆኑ ከአሜሪካ ድምጽ ለቀረበለት ጥያቄ ማብራሪያ አልሰጠም። የቪዛቸው ጊዜ ከተቃጠለባቸው ጋዜጠኞች መካከል ቢያንስ አንድ የፓኪስታን ጋዜጠኛ በቪዛው እድሳት ምክንያት ወደ አገሯ የምትመለስ ከሆነ ለደህንነቷ የሚያሰጋት መሆኑን አስታውቃለች። ቀደም ሲል የነበሩት ዋና ስራ አስፈጻሚ ማይክ ፓክ የቪዛው እድሳት ጥያቄዎች አንድ በአንድ የሚታዩ ናቸው በሚል ፈቃድ መስጠቱ እንዲቋረጥ ማድረጋቸው ይታወቃል። በዚህ የተነሳም ሰላሳ የሚደርሱ ጋዜጠኞች የጄዋን ቅድም ይዛቸው መቃጠሉም ተመልክቷል። ወደ ዓለም አቀፍ የኮቪድ-19 ዕለታዊ ዜናዎች ስናልፍ ጆንሰን ን ጆንሰን የተሰኘው በዩናይትድ ስቴትስ የመድኃኒትና የሕክምና መሳሪያዎች አምራች ድርጅት የመከላከል አቅሙ 66 በመቶ የሆነ ጸረ ኮቪድ-19 ክትባት ማበልጸጉን ገለጸ። በኩባንያው ቅርንጫፍ መስሪያ ቤት የተሰራውና አንድ ጊዜ ብቻ የሚሰጠው ይህ ክትባት ደቡብ አፍሪካ ውስጥ የታየውን አዲሱን አይነት ቫይረስ 85 በመቶ ለመከላከል ውጤታማ ይመስላል ብሏል። እስካሁን በዩናይትድ ስቴትስ በደቡብ አፍሪካና በብራዚል ወደ አርባ አራት ሺ በሚጠጉ ሰዎች ላይ ሙከራ መደረጉን ያስታወቀው ኩባንያው ክትባቱን ወስዶ ህይወቱ ያለፈ አንድም ሰው የለም ብሏል። ጆንሰን ጆንሰን የተሰኘው ኩባንያ በአሰራጨው መግለጫም አንድ ጊዜ ብቻ የሚወሰደው ጸረ የኮቪድ ክትባት በዓለም አቀፉ የጤና ድርጅትም ተቀባይነቱ የሰፋ ነው ብሏል። አድማጮች ዜናው በዚያ አበቃ። ከቀሪ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ሲሆንን ለዜናው እናመሰግናለን። አድማጮች በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የአርብ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦ ኒውስ ዳት ካም በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። አሁን የዕለቱ አብይ ርዕስ ይቀርባል። በሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያ በትግራይ ክልል ውስጥ እየደረሰ ነው ያሉትን ሰብአዊ ጥፋትና የመብት ረገጣ ለመቃወም በትላንትና ዕለት በዋሽንግተን ዲሲ ሰላማዊ ሰልፍ አድርገዋል። ሰልፈኞቹ የኢትዮጵያና የኤርትራ መንግስት ወታደሮች ዘር የለየ ግድያ፣ አስገድዶ መድፈር፣ እንዲሁም የነፍስ አደን ቁሳቁሶች ወደ ክልሉ እንዳይገቡም እየከለከሉ ነው ሲሉ ከሰዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ፍጹም አረጋ በበኩላቸው ሰልፉን በሕግ ማስከበር ዘመቻ ድል የተደረጉ አካላት ደጋፊዎችና ተባባሪዎች የጠሩት ብዙዎችን አሳስቶ የመሩት ሰልፍ ነው ሲሉ አውግዘውታል። በኢትዮጵያ መንግስት ላይ የቀረቡ የዘር ማጥፋት ክሶችን ውድቅ ያደረጉት አምባሳደሩ ክልሉን ለማረጋጋት የነፍስ አድን ቁሳቁሶች እንዲደርሱ ለማድረግ የተደረጉ እርምጃዎችን አውስተዋል። ሀብታሙ ስዩም ዝርዝር ዘገባውን አዘጋጅቷል። በሺዎች የሚቆጠሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በትግራይ ክልል ውስጥ እየደረሰን ያሉትን ሰብአዊ ጥፋትና የመብት ረገጥ ለመቃወም በትናንትናው ዕለት በዋሽንግተን ዲሲ ሰላማዊ ሰልፍ አድርገዋል። መዓዛ ግደይ ከአስተባባሪዎች መካከል አንዷ ናት። የዛሬውን ሰላማዊ ሰልፍ ያዘጋጀ ነው ትግራይ ህዝብ ላይ የታወጀው ዘር ማጥፋት ጦርነትን በመቃወም ነው። ይህንን ሰላማዊ ሰልፍ ያዘጋጁት ከአሁን በፊት ሲያዘጋጁ የነበሩት ስ ሪ ትግራይ ኤንድ ኢትዮጵያ የሚባል ተቋም አለ። እንዲሁም ከሌሎች የትግራ ትግራይ ኦርጋናይዜሽንስ አንድ ላይ በመሆን ነው የተዘጋጀው። ዛሬ ላይ የማጥፋት ነው የምንለው ሁሉም እያየ ነው ያለው ነገር እሱ ስለሆነ ነው። እየተገደለ ያለው የፖለቲካል መሪ ብቻ አይደለም ንጹሀን ዜጎች ናቸው። እየተሰደዱ ያሉት እየተገደሉ ያሉት ንብረት እየተቃጠለ ያለው የንጹሀን ዜጎች ንብረት ነው። ሴቶች እየተደፈሩ ነው። እነዚህ ሰዎች እየተደፈሩ ያሉት የትፔሌፍ አመራሮች አደሉ። ሁሉም ኢኖሰንት ትግራያንስ ኤቭሪዌር አክሮስ ካንትሪ ናቸው እየተገደሉ ያሉት ለዛም ነው ይሄ ዘሬ ማጥፋት ጉዳይ ነው የምንለው። የሁሉም ትግራይ ተወላጆች ባንክ አካውንት ፍሪዝ ተደርጓል። ስለዚህ ሁሉም ነገሮች ካየናቸው ወደ ጄኖሳይድ የሚወስድ ነው። ከዛ በተጨማሪ ግን አብይ አህመድ ወደ ስልጣን ከመጣበት ቀን ጀምሮ የትግራይ ሕዝብን ዲሞናይዝ የሚያደርጉ ቃላት በመጠቀም ሁማኒቲያችን እንዲጠፋ አድርጓል። ለዛም ነው ሰዎች አሁን እየተነሱ ቅጭድም ሆነ በሌላ ነገር ህዝቡን እየገደሉ እየመቱ ያሉት ማለት ነው። ለዚህ ነው እኛ አሁን እየተደረገ ያለው ህግ የሚያስከበር ጉዳይ ሳይሆን ዘርን የማጥፋት ጉዳይ ነው ብለን የምንከራከር። የትግራይ ክልልንና የዩናይትድ ስቴትስን ሰንደቅ ዓላማ ያነገቡ በክልሉ ነዋሪዎች ላይ ደረሰ ያሉትን በደል የሚገልጹ መፈክሮችን የያዙ የሰላማዊ ሰልፉ ተሳታፊዎች ቀድመው የተገኙት በአሜሪካ የውጭ ጉዳይ መስሪያ ቤት ደጅ ነበረ። መዓዛ በክልሉ እየደረሰ ነው የሚባለው ጥፋትን ለማስቆም የአሜሪካ መንግስት እርምጃ እንደሚያስፈልግ ታብራራ። እስካሁን ድረስ ስናይ እንደነበረ ነው። የአሜሪካ መንግስት ከሞላ ጎደል ጦርነቱን ሙሉ በሙሉ ወጥቶ አልተቃወመም። ትራምፕ አድሚኒስትሬሽን ማለት ነው። አዲስ የባይደን ሀይርስ አድሚኒስትሬሽን ከመጣ በኋላ ግን እዛ ያሉ ሰዎች ያላቸው ከንሰርን እየገለጹ ነበር። እስካሁን ድረስ ግን ከንሰርናቸው ከመግለጽ በተጨማሪ ቶሎ ብለው አክሽን እንዲወስዱ የምንፈልገው የምንፈልጋቸው አክሽኖች፣ አንደኛው የውጭ ወራሪ ኃይሎች እንዳለ ተጠራርገው ከትግራይ እንዲወጡ እንዲያደርጉልን እንፈልጋለን። ትግራይ ለኢንተርናሽናል ሂዩማኒታሪያን ወርከርስ አክሰስ እንዲሰጣቸው እንፈልጋለን። ምክንያቱ ህዝባችን እያለቀ ያለው በረሀብ እየሞተ ያለው ምግብ ስለታጣ አይደለም። መንገድ ነው የጠፋው። የትግራይ ተወላጆች ብር አዋተናል፣ እጃችን ላይ ይገኛል። ኢንተርናሽናል ኤንጂዎች ሁሉም የሚያስፈልግ እርዳታ ይዘው እየተጠባበቁ ነው። ይሁን እንጂ አብይ አህመድና የእሱ ደጋፊዎች መንገዱን አልከፍትም ስላሉ ህዝባችን በረሀብ እያለቀ ነው። ስሟ ሄለን እንደሆነ የነገረችን ሌላ የሰልፉ ተሳታፊ በበኩሏ በትግራይ ክልል ውስጥ እየደረሱ ናቸው ለምትላቸው በደሎች የጠቅላይ ሚኒስትር አብይ አስተዳደርን ትወቅሳለች የአብይ መንግስት ማለት የኢትዮጵያ መንግስት እኛ ኢትዮጵያውያንን ከሌላ ኢትዮጵያውያኖች ተለይቶ የሚደረገውን ጭፍጨፋ ትግራይ ህዝብ ምን ስላረገ ነው ምንድን ነው የበደለው እሱ የሚፈልገው እነ ደብረ ጼን ከሆኑ ቢፈልጋቸው ድሮ ነበር አደለ እንዲ አዲስ አበባ ሲሄዱ ለስብሰባ እነሱን አደለም የፈለገው የትግራይ ህዝብን ለመጨፍጨፍ ነው የህወሀት እጅ አለበት የሚባለው ነገር አላምንበትም ላምንበትም አልችልም። ቢካዝ ህወሀት የሀገሩ ቅርስ፣ የሀገሩ ሃይማኖት፣ የሀገሩ ቤተ ክርስቲያን አያስደበድበት። ሳሙኤል ሰጊድ ኤርትራዊ መሆናችሁን የነገሩኝ ሌላኛው የሰልፉ ተሳታፊ ናቸው። እሳቸው የኤርትራ መንግስት በጎረቤት ሀገር ጉዳይ ገብቶ ፈጸመ በሚሉት ወንጀል ደስተኛ እንዳልሆኑ ይናገራሉ። በዚህም ምክንያት ለተቃውሞ ሰልፍ እንደወጡ ነግረውናል። ዲክታተርሺፕ በሀገራችን ያለ ህዝባችን በድሎ ህዝባችን ረግጦ በጎረቤታችን ራሳቸውን የማያገባው ጉዳይ ገብቶ ህዝብ መጨፍጨፉ፣ ኢንዱስትሪ መፍረሱ፣ የሚካሄድን ውጊያ በመቃወም ደሞ ለህዝብ ትግራይ ድጋፍ የሰላማዊ ሰልፍ ለመካፈል ብዬ ነው የመጣሁት። በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ፍጹም አረጋ በበኩላቸው ሰልፉን በህግ ማስከበር ዘመቻችን ድል የተደረጉ አካላት ደጋፊዎችና ተባባሪዎች የጠሩት ብዙዎችን አሳስተው የመሩትም ነው ሲሉ ተችተውታል። በኢትዮጵያ መንግስት ላይ የቀረቡ የዘር ማጥፋት ክሶችን ውድቅ ያደረጉት አምባሳደሩ ክልሉን ለማረጋጋት ብሎም የነፍስ አድን ቁሳቁሶች እንዲዳረሱ መንግስታቸው እየሰራ መሆኑን ያብራራሉ። መንግስት አሁንም የትግራይ ህዝብን ጸጥታ ለማስጠበቅ ጽንፈኛው ኃይል ያፈራረሳቸውን መሰረተ ልማት የመጠገን ስራዎችን ቴሌፎን፣ መብራት ኃይል፣ መንገዶች፣ ድልድዮች፣ ኤርፖርቶች አፈራር ሰው ነው የሄዱት። ያንን መልሶ የመጠገን ሁኔታ በፍጥነት እየሰራ የሰብአዊ እርዳታውንም ደግሞ በከፍተኛ ሁኔታ እያቀረበ ነው ያለው። በአሁኑ ሰዓት እንግዲህ ዘጠና ሁለት የሰብአዊ ማለት ምግብና መድኃኒቶች፣ ቁሳቁሶች የማሰራጫ ጣቢያዎችን እንደገና ወደ ነበሩበት እንዲመለስ ያደረገበት ሁኔታ አለ። ጊዜያዊ አስተዳደሩም በየአካባቢው ላይ አስተዳደር እያስመረጠ የከተማ አስተዳደር፣ የወረዳ አስተዳደር ጉባኤዎች እያካሄደ እያስመረጠ እየቀጠለ ነው ያለው እናም በእነዚህ ሁሉ በመደገፍ ተገቢውን ድጋፍ ለማድረግ እየሰራ ነው የሚገኘው እና ምግብ ዋስትና ኮሚሽን ከሚባል አካል ጋር ሆኖ እየሰራ ነው የሚገኘው። አምባሳደር ፍጹም የኢትዮጵያ መንግስት ከኤርትራ መንግስት ጋር በመሆን በክልሉ ነዋሪዎች ላይ የመብት ረገጣዎችን እየፈጸመ ነው በሚለው ክስም አይስማሙም። ከዚያ ይልቅ የቀድሞ የህወሓት አስተዳደር ፈትቶ ለቋቸዋል በሚባሉ በሺዎች የሚቆጠሩ የቀድሞ እስረኞች የሚፈጸሙ ወንጀሎችን ለመቆጣጠር መንግስታቸው እየተንቀሳቀሰ መሆኑን ያውሳሉ። በሁለተኛ ደረጃ የሚቀርበው ክስ ከኤርትራ መንግስት ጋር በመተባበር እያስተቃየ ይገኛል የሚባለው፣ አንደኛ የኤርትራ መንግስት በዚህ ጉዳይ ላይ ሳትፎ እንዳልነበረው በራሳቸው መግለጫ ሰጥተዋል። በሁለተኛ ደግሞ በኢትዮጵያ መንግስት በኩልም በኤርትራ መንግስት በኩል ለእነሱ የተደረገ ብሻም የለም ከእነሱ ጋራ መተባበር የተሰራ ስራም እንደሌለ በተደጋጋሚ ገልጿል። ሌላው ግን ሚስ በርካታ ወንጀለኞችን ፈትተው የሄዱ በመሆናቸው ወደ አስራ ሶስት ሺህ የሚጠጉ እስረኞች ተፈተዋል የሚባል ነገር ስላለ ከዚህ ጋር በተያያዘ የሚያጋጥሙ አንዳንድ ጉዳቶች ሊኖሩ ይችላሉ። ይህን እንግዲህ ከህዝቡ ጋር በመሆን መንግስት አሁን ከፍተኛ የሆነ ስራዎችን እያሰራ ነው የሚገኘው። ሰላማዊ ሰልፈኞቹ በትግራይ ክልል ውስጥ ዘርን የለየ ጭፍጨፋና የዘር ማጥፋት ወንጀል እየተደረገ እንደሆነ በትናንትናው ትዕይንተ ህዝብ ላይ አሰምተዋል። አምባሳደር ፍጹም ለዚህ ክስም ይህንን መልሰዋል። እንግዲህ ከአሁን በፊት ከፍተኛ የሆነ ጭፍጨፋ በማይካድራ መካሄዱ ይታወቃል። ስለዚህ በማይካድራ የተካሄደውን የሰብአዊ መብት ኮሚሽንም ዓለም አቀፉ ማለትም የሰብአዊ መብት ተሟጋጅ ተቋማትም ትልቅ አቅኖ ሰጥተውት ቀጣይ ምርመራ እየተደረገበት ነው ያለው። ሌላ ከዛ የተለየ ነገር ሌሎች አካባቢዎች በግጭቱ ያጋጠሙ ካዋሊቲስ ካልሆኑ በስተቀር ይሰማ ነው የለም። ግን ደግሞ ለማጣራት መንግስት ክፍት ነው በመንግስት በኩል ይሄን ሆን ብሎ የሚያደርግበት ምንም ምክንያት የለው። ዜጎችን ለማዳን እየሰራ ነው ያለው። ሁሉም ወገኖቻችን ናቸው። ግን እኛ ባልነው መንገድ ካልሆነ በስተቀር አገሪቱ ትፍረስ የሚል አቋም የያዙ ኃይሎች ሚዲያውም፣ በሶሻል ሚዲያውም፣ በሚኒስትሪ ሚዲያውም ከፍተኛ የሀሰት ፕሮፓጋንዳዎችን በስፋት እየረጩ ነው ያሉት። ስለዚህ እውነት እንደሆነ ይዘገያል እንጂ የአደር መጥራቱ አይውቅ አይቀርም። እኩለ ቀን ገደማ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጅ በመገኘት ድምፃቸውን ያሰሙት ሰላማዊ ሰልፈኞች ከሰዓት በኋላ በተለያዩ የዋሽንግተን ዲሲ ጎዳናዎች በመዘዋወር መፈክሮቻቸውን አስተጋብተዋል። ለአሜሪካ ድምፅ ሀብታ ሙዚዩም ዋሽንግተን ዲሲ በሰብአዊ ጉዳዮች ዙሪያ በኢትዮጵያ ውስጥ እየተከናወኑ የሚገኙ ተግባራትን ለመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽነር ማብራሪያ እንደተሰጠ። የሰላም ሚኒስትሩ አገለጹ። ኮሚሽነሩ የተከናወኑት ስራዎችን በአካል ተገኝተው እንደሚመለከቱ ተናግረዋል። መለስካቸው አመሀ ዘገባ ድርሶናል። የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል በጽህፈት ቤታቸው ዛሬ በሰጡት አጭር መግለጫ እንዳስታወቁት የኢትዮጵያ መንግስት በትግራይ ክልል ህግን ለማስከበር ከወሰደው እርምጃ በኋላ በሰብአዊ ሁኔታው ዙሪያ እየተከናወነ ነው ያሉትን ስራ ለተባበሩት መንግስታት ድርጅት የስደተኞች ጉዳይ ኃላፊ ፊሊፖ ግራንዲ አብራርተውላቸዋል። ሚኒስትሯን እንዳስረዱት በመንግሥት ደረጃ በርካታ ሚኒስትሮች የተካተቱበት አገር አቀፍ ኮሚቴ በዚህ ሥራ ላይ መሰማራቱን ገልጸው ለኮሚሽነሩ ያስገነዘቧቸውን ዘርዝረዋል። ይሄ ብሔራዊ ኮሚቴ 26 ከሚሆኑ ዓለም አቀፍ ድርጅቶችና አጋሮች ጋር በቅርበት እየሰራ ነው የሚገኘው። ይህንም በማስተባበር ሂደት የመንግስታቱ ድርጅት የተቀማጭነታቸውን ኢትዮጵያ ያደረጉ ተወካይ አሉ። ከሳቸው ጋር ቀደም ሲል በዝርዝር ጉዳዮች ላይ ስምምነት ደርሰን በዛ ስምምነት መሰረት የተለያዩ የመልሶ ማቋቋም እና የሰብአዊ እርዳታ ተግባራትን እያከናወን እንገኛለን። የሄድንበትን ርቀት አስገንዝበናቸዋል። በተለይም በንግግራቸው ውስጥ የተለየ ትኩረት ተሰጥቶት የነበረው የስደተኞችን ጉዳይ በተመለከተ ለኮሚሽነሩ የተደረገውን ገለጻ ለጋዜጠኞች አስረድተዋል። በተለይም ትግራይ የሚገኙ አራት የስደተኛ ካምፖች ውስጥ ያሉ የኤርትራ ስደተኞች አሉ። ከስደተኞች ጋር ተያይዞ ያለውን የደህንነት ሁኔታቸውን ገልጸንላቸዋል። በተለይ ሁለቱ ካምፖች ሰባ ፐርሰንት የሚሆኑ ስደተኞች የሚገኙባቸው የተሻለ ደረጃ ላይ ያሉ መሆኑን አስገንዝበናቸዋል። ቀደም ሲል ከነበሩት ሁለቱ ካምፖች የወጡ ስደተኞች ደግሞ ከ3 ሺህ በላይ የሚሆኑ ስደተኞች ወደ እነዚህ ካምፖች መግባታቸውን፣ ቀሪ ስደተኞችም በተለያዩ ቦታዎች ይገኛሉ። እነዚህን ስደተኞች የማሰባሰብ የዕለት ምግቦቻቸውን፣ መድኃኒት፣ የውሃ አገልግሎት እንዲያገኙ ከማድረግ አንጻር በስደተኞችና ከስደት ተመላሽ ኤጀንሲ አማካይነት በቅርበት ከዩኤንኤችሲአር ጋር በጋራ በመሆን እያከናወኑ ያሉት ተግባር አለ። በተሰሩ ስራዎች ላይም የሄድንበትን ርቀት ገለጻ አርገንላቸዋል። ሚኒስትር ሙፈሪያት አክለውም የሰላም ሚኒስትርና ከስደትና ስደት ተመላሾች ኤጀንሲ ጋር በመተባበር ከአንድ ዓመት በፊትም የስደተኞችን አያያዝ በተመለከተ ዓለም አቀፍ ስምምነቶችንና ደረጃዎችን በጠበቀ መልኩ አያሌ ስራዎች ሲከናወኑ እንደቆዩ ገልጸዋል። ወደ አንድ ሚሊዮን የሚጠጉ ስደተኞችን የምታስተናግደው ኢትዮጵያ ጥያቄ የተነሳባቸው በትግራይ የሚገኙ ስደተኞችን የተመለከተ መሆኑን ጠቁመው በሚቀጥሉት ሁለት ወይም ሶስት ቀናት ውስጥ ከኮሚሽነር ፊሊፖ ግራንዲ ጋር ተገናኝተው እንደሚወያዩ ተናግረዋል። አሁን በተፈጠረው ሁኔታ ከአጠቃላይ አንድ ሚሊዮን ገደማ ከሚጠጉ ስደተኞች የ18 ሺህ ገደማ ስደተኞች ጉዳይ ነው ማለት ነው እያነጋገረን ያለውና የአንድም ስደተኛ ጉዳይ ቢሆን ያገባናል ብለን ነው እየሰራን ያለ ነው። በእኛ በኩል ይህው የጀመርነው ጥረት ተጠናክሮ እንደሚቀጥል ከተባበሩት መንግስታት የስደተኞች ጉዳይ ጽሕፈት ቤት ጋርም በቅርበት የጀመርነውን ስራ አጠናክረን የምንቀጥል መሆኑን በቀጣይነትም የስደተኞችን ሁኔታና አገልግሎት ለማሻሻል በዘላቂነት እንሰራቸዋለን ብለን ያቀድናቸው እቅዶችን ተግባራዊ ከማድረግ አንጻር ሰፋፊ ጥረቶችን የምናደርግ መሆኑን በእኛ በኩል ገልጸንላቸዋል። እነሱም ያለውን ነባራዊ ሁኔታ ይበልጥ ለመረዳት በቅርበት ለመመልከት ነው በአካል እዚህ የተገኙት። ከዚህ ተነስተው ቀጥሎም እንዴት ትብብራችንን አጠናክረን እንቀጥላለን የሚሉ ጉዳዮች ላይ የጋራ ሀሳብ ለመያዝ ስለሆነ በሚኖራቸው የቀጣይ ሁለት ሶስት ቀናት ቆይታ በተጨባጭ የሰራናቸውን ስራዎች መሬት ላይ ወርደው የሚያዩበት ጊዜ እንደሚሆን ተነጋግረናል ማለት ነው። በሰሜን ኢትዮጵያ መንግስት ሕግን ለማስከበር ወስጀዋለሁ ካለ ወታደራዊ እርምጃ በኋላ በሰብአዊ ጉዳዮች ዙሪያ ከዓለም አቀፍ ድርጅቶችም ሆነ ከምዕራቡ ዓለም ሀያላን ሀገሮች መንግስታት በኢትዮጵያ መንግስት ላይ ወቀሳ እየተሰነዘረ መሆኑ አይዘነጋም። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የኢትዮጵያ ቀይ መስቀል ማህበር በትግራይ ክልል ከሶስት ሚሊዮን በላይ ለሚሆኑ ዜጎች ድጋፍ ለመስጠት ዘጠኝ ቢሊዮን ብር ያስፈልገኛል አለ። የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበርም ለተመሳሳይ ዓላማ 27 ሚሊዮን የስዊዝ ፍራንክ አንድ ነጥብ ሁለት ቢሊዮን ብር ገደማ ማለት ነው ድጋፍ ሲጠይቅ፣ ዓለም አቀፍ የቀይ መስቀል ኮሚቴም ሁለት ቢሊዮን ብር ጠይቋል። አዲስ ቸኮል ተጨማሪ አለው። የኢትዮጵያ ቀይ መስቀል ማህበር የዓለም አቀፉ የቀይ መስቀል ኮሚቴና የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ፌዴሬሽን በጋራ በሰጡት መግለጫ እንዳስታወቁት በኢትዮጵያ፣ ሱዳንና ጅቡቲ በቅርቡ ከተከሰቱ አለመረጋጋቶች ጋር በተያያዘ ያደረጓቸውን ድጋፎችና ሊያደርጉ ያቀዱትን ከበጀት ፍላጎታቸው ጋር ለዓለም አቀፍ መገናኛ ብዙሀን አቅርበዋል። በቪዲዮ ኮንፈረንስ በተካሄደው ጋዜጣዊ መግለጫ ላይ የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት አቶ አበራ ቶላ በአሁኑ ጊዜ በትግራይ ብቻ ከ3 ሚሊዮን በላይ ዜጎች ድጋፍ ይፈልጋሉ ብለዋል። ለዚህም ለአንድ ዓመት ብቻ ማህበራቸው 9 ቢሊዮን የኢትዮጵያ ብር ያስፈልገዋል ነው ያሉት። በጉዳዩ ላይ ማብራሪያ የሰጡን የኢትዮጵያ ቀይ መስቀል ማህበር ቃል አቀባይ ዶክተር ሰለሞን አሊ ማህበራቸው ከወር በፊት አለመረጋጋት ወደ ተከሰተባቸው አካባቢዎች አጥኝ ቡድኖችን ልኮ ድጋፍ የሚያስፈልጋቸውን ዜጎች መጠን አጥንቷል ብለዋል። ምዕራብ ትግራይ በኩል እና በዚህ በሰሜን ጎንደር በኩል እንግዲህ የተፈናቀሉ ሰዎች እና የተጎዱ ሰው ወደ ስድስት መቶ አርባ ሰባት ሺህ የሚሆኑ ናቸው። በአንድ የዳሰሳ ጥናት መሰረት እነዚህ በማካከለኛው ትግራይ፣ በሰሜን ትግራይ እና በምስራቅ እና በደቡብ ደግሞ ትግራይ ወደ አንድ ነጥብ ሶስት ሚሊዮን ነው የተጎዱ ሰዎች። በዚህ በደቡብ ትግራይ፣ በሰሜን ወሎ እና እንግዲህ በአፋር ዞን ሁለት የሚባለው ኢትዮጵያ ደግሞ ወደ አራት መቶ ሺህ አካባቢ የሚሆኑ ሶስት መቶ ዘጠና አምስት ሺህ ሰዎች እንደዚህ በመተከል ደግሞ ወደ ሶስት መቶ አርባ ሺህ የሚሆኑ በኮንሶ እዚህ በደራሼ በአሌ እና ቤንች ሸኮ አካባቢ ወይ ጉራ ፍርዳ ተብሎ በሚታወቀው ወደ ሁለት መቶ አምስት ሺህ ሰዎች ተረጂዎች ናቸው። በጥናቱ እንደተመለከተው በትግራይ ብቻ ከሁለት ነጥብ ሁለት ሚሊዮን በላይ ዜጎች ድጋፍ እንደሚያስፈልጋቸው መታወቁን፣ አውስተው ይሁንና ይህ ጥናት ከተካሄደ በኋላ ባለው የአንድ ወር ጊዜ ተጨማሪ ድጋፍ ፈላጊዎች በመኖራቸው በአሁኑ ሰዓት በትግራይ ክልል ከሶስት ሚሊዮን በላይ ዜጎች ድጋፍ ይፈልጋሉ ብለዋል። እነኝን ድጋፍ ፈላጊዎች ተደራሽ ለማድረግ ማህበራቸው እያደረገ ስላለው ጥረትም ይናገራሉ። እንግዲህ ያው እስካሁን ድረስ በአጠቃላይ የውሃ ስርጭትንም ወስዶ ምግብ ነክ ያልሆኑ ቁሳቁሶችን እና አንዳንድ የሕክምና ቁሳቁሶችንም ጨምሮ ምግብንም ጨምሮ በመቀሌም፣ በሽሬም፣ በአክሱምም፣ በአዲግራትም በአጠቃላይ ወደ ሶስት መቶ ስልሳ ሺህ ሰዎች ጋር ደርሰናል። እንግዲህ በአብዛኛው ግን በውሃ ስርጭት ላይ ነው ከፍተኛ ቁጥሩን መቀሌ አካባቢ እንደዚህ ሽሬም ትግራይ ላይ የተወሰኑ የውሃ ጥሮች ይሰጠናል። ይሄ የውሃ ስርጭትም ቀጥሏል። እንግዲህ እስካሁን ይሄ ማለት ምንድን ነው ወደ ሁለት ሺህ የሚሆኑ ጠፋፉ ቤተሰቦችንም ይጨምራል ትግራይ ውስጥ ከእንግዲህ ከግጭቱ ጊዜ ጀምሮ ማለት ነው በዚህ በጦርነቱ ምክንያት የቆሰሉ ትን ሰዎች ወደ ሆስፒታል በመውሰድ ተፈናቅለው በዚህ በጎንደር በኩልም በሰሜን ጎንደር፣ በሰሜን ወሎ በኩልም ተፈናቅለው በድንኳኑ ሰቀልለው ለነበሩት እንደዚህ ምግብ ነክና ምግብ ነክ የሆኑ ቁሳቁሶችን የመስጠት የመጀመሪያ ሕክምና እርዳታ የማድረግ ስራዎችንም ጨምሮ ማለት ነው። ይህ ድጋፍ ካለው ፍላጎት አንጻር ኢምንት ነው ያሉት ዶክተር ሰለሞን በአጠቃላይ ለተጠቀሱ ሶስት ነጥብ አምስት ሚሊዮን ዜጎች የሚያስፈልጋቸውን ድጋፍ ለማቅረብ የኢትዮጵያ ቀይ መስቀል ማህበር ዘጠኝ ቢሊዮን የኢትዮጵያ ብር ያስፈልገዋል ብለዋል። በጋዜጣዊ መግለጫው ከኢትዮጵያ ቀይ መስቀል ማህበር ጋር መግለጫ የሰጡት የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ተጠሪ ካቲያ ሶሪንም በኢትዮጵያ ሱዳንና ጅቡቲ ለተመሳሳይ ሬድሬት ስራ 47 ሚሊዮን የስዊዝ ፍራንክ ማለትም ሁለት ቢሊዮን ገደማ የኢትዮጵያ ብር እንደሚያስፈልጋቸው ገልጸዋል። ከዚህ ውስጥም ከመቶ ሰማንያ እጁ ኢትዮጵያ ውስጥ ለሚሰራው ስራ እንደሚውል ነው ያገኘነው መረጃ የሚያመለክተው። በተመሳሳይ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ፌዴሬሽን የምስራቅ አፍሪካ ተጠሪ ሚስተር ጆን ሮች በበኩላቸው ፌዴሬሽናቸው 27 ሚሊዮን የስዊዝ ፍራንክ ማለትም 1.2 ቢሊዮን ብር ገደማ የኢትዮጵያ ብር በሱዳን ኢትዮጵያና ጅቡቲ ላለው የረድኤት ስራው እንደሚያስፈልገው ገልጿል። በዚህም 300ሺ ሰዎችን በሱዳን፣ 350ሺ ሰዎችን በኢትዮጵያና 5ሺ ሰዎችን ደግሞ በጅቡቲ ተደራሽ ለማድረግ ማቀዱን አስታውቋል። በሱዳን ካሉ ተረጂው 60ሺ ገደማዎቹ ከኢትዮጵያ ትግራይ ክልል የተሰደዱ ሲሆኑ በጅቡቲም 66 ሰዎች ከትግራይ ክልል ሄደው ወደ ስደተኞች መጠለያ መግባታቸው ተገልጿል። የኢትዮጵያ ቀይ መስቀል ማህበር ዳንሻ አካባቢ ሶስት አምቡላንሶቹ በወራት አሳስ ጠቃት ተፈጽሞባቸው እንደነበር ቪኦኤ የዘገበ ሲሆን ከዚህ ባሻገር ስልስ አምቡላንሶች እንደተዘረፉበት እንዲሁም በትግራይ ክልል የሚገኙ ሶስት የመድኃኒት መሸጫ መደብሮቹም እንደተዘረፉበት አስታውቋል። የሶስቱ የቀይ መስቀል እና ቀይ ጨረቃ አመራሮች ከጋዜጠኞች ልዩ ልዩ ጥያቄ ቀርቦላቸው የነበረ ሲሆን አብዛኛው ጥያቄ በትግራይ ክልል ያለው ጸጥታ ሁኔታ ላይ ያተኮረ ነበር። የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት አቶ አበራ ቶላና የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ አስተባባሪ ካቲያ ሶሪን በሰጡት ምላሽ በትግራይ ክልል ዋና ዋና መንገዶችን ተከትሎ ባሉ ከተሞች ሰብአዊ ድጋፍ እያደረጉ መሆናቸውን፣ ከመንገዶች ወጥተው ወደ ገጠር ግን አለመድረሳቸውን አስታውቀዋል። ይህም በመንግስት ክልከላ ስለተደረገባቸው ሳይሆን ከጸጥታ ስጋት አንጻር መሆኑን ያስታወቁት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ራሱን ከኢትዮጵያ ፌዴራላዊ አንድነት መድረክ ማግለሉን አስታወቀ። የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ እንደገለጹት ኢሶዴፓ ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ ጋር በአቋም ልዩነት ምክንያት ከመድረክ ወጥቷል ብለዋል። ኢሶዴፓ ከኦፌኮ ጋር ባለመስማማቱ ከመድረክ መውጣቱን በተመለከተ ከመድረክ ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም፣ ስትል ፀሐይ ዳምጠው ከአዲስ አበባ የላከችው ዘገባ ቀጥሎ ይቀርባል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ መድረክን ከመሰረቱት ስምንት ፓርቲዎች አንዱ ነው። ይሁንና ፓርቲው አሁን ከመድረክ በመውጣት የራሱን ምልክት ይዞ ለስድስተኛው ሀገር አቀፍ ምርጫ ለመወዳደር ዝግጅት ማድረግ ጀምሯል ስሉ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናግረዋል። ኢሶዴፓ ከመድረክ የወጣው ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ጋር በአቋም ልዩነት ነው ሲሉ ሊቀመንበሩ ገልጿል። ችግሩ የተፈጠረው እንግዲህ ምርጫው ጊዜ በኮሮና ምክንያት ከተራዘመ የመንግስትም የአምስት ዓመት እድሜው ከበቃለት ሊያብቃ ከተቃረበ ምን ይሻላል በምለው ላይ መፍትሄው ላይ ተለያየል። እኛ በዚህ ህገ መንግስቱ ይተርጎም በምለው ቀጠል ተተርጉሞም ምርጫው ከአንድ ዓመት በኋላ ይካሄድ ያለው መንግስት ይቀጥል የሚለውንም አካሄድ ተቀበል። የኦፍኮ አቋም ከዚያ ወጣ ብሎ ይሄ መንግስት ይቀጥል ለአንድ አመት፣ ነገር ግን መከላከያውንና የውጭ ጉዳዩን ከያለው መንግስት ጋር በጋራ እንቆጣጠረው የሚል ደግሞ ሌላ። በአንድ ጉዳይ ላይ ሁለት መፍትሄ የሚሰጡበትንም ሁኔታዎች አየን። እኛ በዚህ በዋልሸቀ ፖለቲካ አካሄድ አብሮ መስራት ስላልቻል፣ አንደኛ ርዕዮተ ዓለማዊ መሰረታችንም የተለያየ ነው። እኛ ሶሻል ዲሞክራቶች ነን። ከነሱ ጋርም የተገናኘ ነው። በመለስተኛ ፕሮግራም ነው መስማማት አቃተን። ከዚያ በላይ እንዴት አድርጎ በመድረክነት መቀጠል ይቻላል ብለን ከዚህ ምርጫ በፊት ልዩ የምርጫ ምልክት ይዘን ለመወዳደር ይፋ ማውጣት ስላለብን ዛሬ ይህንኑ ጉዳይ በሚመለከት መግለጫ ሰጠን ውለናል። የኢሶዴፓ ሊቀመንበር ፕሮፌሰር በየነ ኦፊኮ ከኛ እውቅና ውጪ ከተለያዩ ፖለቲካ ፓርቲዎች ጋር ጥምረት ይፈጥራል ሲሉም ተናግረዋል። ፖለቲካውም አመራር ጭምር ካጫሉ ሞት ቀጥሎ በነበረው ከታዎች ነው ሁኔታዎች ለመታሰር በቁ። እንግዲህ ያው እኮ አጀንዳውም እየሰፋ ሄደ። እንግዲህ የታሰሩት ይፈቱ፣ ካልሆነ ምርጫ ካለ ሰላም የለም የሚለው አይነቱ አልተመቸንም። እኛ ሕግና ሕጋዊነት ይከበር የምንለው ደግሞ አንዱ የሰላማዊ ትግላችን ማዕከል ነው። እዚ እንግዲህ መሪዎቹም ቢሆኑ በሕግ የማይጠየቁ አይነት እንዲህ እንዲህ የሚሉት ሁሉ ከዚህም ጋር ተዛማጅ የሆኑ የሚወጡት መግለጫዎች እኛ ልንገራቸው የማይሆኑ የግልጽ እየሆነ መጣ። እዚህ ከዛ በኋላ በመድረክነት አሁን በወቅቱ በዚህ በለውጡ ወቅት በምከናወነው በፖለቲካ ሂደት ውስጥ ከኦፌኮ ጋር አንድነት መሄድ አልቻልም። ያ እነሱም ከመድረክ ውጭ ከሆኑ ድርጅቶች ጋር አንዳንድ ጊዜ ከኦሮሞ ፖለቲካ ድርጅቶች ጋር ስምምነት ላይ ደርሰናል፣ ህብረት ፈጥረናል ይሉናል። ከዚያም ወጥተው ከኦጋዴን ነጻ አውጪ ድርጅትም ጋር ሌላም በአማራ ክልልም ካሉት ከለውጡ መንግስት ጋር ማይጣጣሙት ጋር ትብብር ፈጠርን በዘተርተ እያሉ መግለጫዎች ሁሉ ማውጣት ጀመሩ። እንደ ሊቀመንበሩ ገለጻ የኦሮሞ ፌዴራሊስት ኮንግረንስና ኢሶዴፓ ባላቸው የአቋም ልዩነት አብሮ መጓዝ ባለመቻሉ ኢሶዴፓ ራሱን ችሎ የራሱን ምልክት ይዞ ለስድስተኛው ሀገር አቀፍ ምርጫ ለመወዳደር ዝግጅት አጠናቋል። በጉዳዩ ላይ ከኦሮሞ ፌዴራሊስት ኮንግረንስ አመራሮች ምላሽ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ጸሐይ ዳምጦ ከአዲስ አበባ። የእነ አቶ ጀዋር መሐመድን ችሎት ለመከታተል ወደ ልደታ ከፍተኛ ፍርድ ቤት ካመሩ ሰዎች መካከል ከሰማንያ በላይ የሚሆኑት መታሰራቸውን ፖሊስ አረጋግጧል። የታሰሩት ሰዎች ሁከት ለመቀስቀስ አስበው የነበሩ ናቸው ብለዋል ፖሊስ። በአካባቢው የነበሩ እማኞች በበኩላቸው ሰዎቹ ለእነ ጀዋር መሐመድ ያላቸውን አጋርነት ለመግለጽ ቢጫ ልብስ ለብሰው ወደ ችሎቱ ለመግባት እየተጠባበቁ እንደነበረ ገልጸዋል። ሙክታር ጀማል ዝርዝር አለው። በእነ አቶ ጀዋር መሐመድ መዝገብ የተከሳሾችን የእምነት ክህደት ቃል ለመስማት ባለፈው ረቡዕ የተሰየመው ችሎት ወደ ጉዳዩ ሳይገባ ተለዋጭ ቀጠሮ በመስጠት መነሳቱ ይታወሳል። ለዚህ አንዱ ምክንያት ደግሞ ችሎቱን ለመከታተል የመጡ በርካታ ሰዎች መታሰር እና ወደ ውስጥ እንዳይገቡ መደረግም መሆኑን ነው በአካባቢው የነበሩ እማኞች የሚናገሩት። የታሰሩት ለእነ ጀዋር መሐመድ ያላቸውን አጋርነት ለመግለጽ በማረሚያ ቤት የሚለበሰውን ቢጫ ልብስ የሚመስሉ አልባሳትን ለብሰው የመጡ መሆናቸውን እማኞች ጠቁመዋል። ስሟ እንዳይጠቀስ የጠየቀች አንዲት እማኝ ለአሜሪካ ድምፅ ያስረዱት ይህ ነው ቢጫ ልብስ ለብሰው የነበሩትን ወደ ውስጥ መግባት አትችሉም ብሎ የአዲስ አበባ ፖሊስ ይዟቸው ሲሄድ ነበርን ያየሁት። እኛም ያንኑ ቢጫ ቀለም ያለው ልብስ ነበር ለብሰን ነበር ነው ትንሽ ወደኋላ ዘጌት ብለን ነበር እና እዛ በምንደርስበት ጊዜ ይዟቸው በእግር እየሄዱ ነበር። እነሱም በእግር ይዘው ተሻግሮ ባለው አስፓልቱ ላይ ደግሞ ከኋላ ክፍተ መኪና ላይ ቢጫ ልብስ የለበሱ ሰዎች ጭኗቸው እየሄዱ ነበር። የአዲስ አበባ ፖሊስ ኮሚሽን ሰዎቹ መታሰራቸውን አረጋግጧል። የኮሚሽኑ ሕዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ የታሰሩ ሰዎች ብጫ ልብስ በመልበስ ሁከት ሊፈጥሩ ነበር ይላሉ። ብጫ ለብሰው በቡድን ሆነው ህዝቡን ለማሸበር ከተማ ላይ ሁከት ለመፍጠር እና ግርግር ለመፍጠር በማሰብ ከተለያዩ የኢትዮጵያ ክልሎች የመጡ ሰዎችን በመረጃው አስቀድሞ ደርሶን ስለነበረ ኦኤምኤን ዩቱብ ላይ ቢጫ ለብሰን ተቃውሞ እናሰማለን ብለው ጥቃት ሲያደርጉ ስለነበረ ከተለያዩ አካባቢዎችም አዲስ አበባ ውስጥ ገብተው ሲዘጋጁ የነበሩትን ተማን አንዱን ይዘን አርባ ስምንቱ ሰዎችን ምርመራ እያጣራ ነው የሚገኘው። ሌሎችም ከጉዳዩ ጋር ቀጥታ ግንኙነት የሌላቸው ናቸው በሚል በምክርና በ ማስጠንቀቂያ የተለቀቁ አሉ ማለት ነው። በአካባቢው የነበሩ ጠበቆችም፣ የህግ ሰዎችም ሰዎቹ ቢጫ ልብስ ለብሰው ከመምጣት ውጪ ያደረጉት ነገር አልነበረም ነው የሚሉት። ውከት ለመቀስቀስ ሲሉኝ የተደረገ ነገር አለ ወይ? የያዙ በእጃቸው የተገኘ ነገር አለ ወይ? በምን ነበር ውከት የሚቀሰቀሱት? በተለያዩ መልኩ ነው። ውከት እንግዲህ የሚፈጠረው ምንም በእጅ መያዝ አያስፈልግም። ለወንጀል መነሳሳት፣ ለወንጀል ስራ መተባበር ለወንጀል ስራ ሌሎች ሰዎችን መቀስቀስ ምንም መያዝ ሳያስፈልግ በቃልም፣ በጽሁፍም በተለያዩ መልኩ ሊቀሰቅሱ ይችላሉ። በተለያዩ መልኩ መንግስት ላይ ጫና በማፍጠር በህግ የታሰሩ ሰዎቹ እንዲፈቱ ህግ እንዳይከበር ለማድረግ የሚፈልጉ ኃይሎች ናቸው እና ምንም ሌላ ጽሁፍ አያስፈልግም። ሌላ ይዞ መገኘት አያስፈልግም። ለወንጀል ስራ መነፋፋት በራሱ ወንጀል ነው። ትውከት ለማስቀስቀስ የሚያስችል ነገር በእጃቸው የሉም ካሉኝ መቃወምም ሆነ የሆነን አካል መደገፍ እንደዚያውም ደግሞ የተለያዩ መልክ አልባሳትን ለብሶ መገኘት በህግ ክልክል ነው፣ ወንጀል ነው ተብሎ የተቀመጠ መመሪያ ወይንም ህግ አለ? ምን መሰረት ላይ ቆሞ ነው ፖሊስ እነዚህን ሰዎች ያሰረው? ልብስ ለብሶ መምጣት ወንጀል አይደለም። መቃወምም በራሱ ወንጀል አይደለም። ማንም ሰው መቃወም ይችላል። በግልጽ በኢትዮጵያ ህግ የተቀመጠው ማንም ሰው የመጻፍ የመናገር፣ የሰላቶቹን ጨምሮ መንግስትን የመቃወም መብት አለው እና መብቱ የሌሎችን መብት በማይጋፋ ሁኔታ ነው። ሲቃወሙ በቁጥጥር ስር የዋሉ ሰዎች እንደዚያውም ደግሞ ወደ ፍርድ ቤቱ እንዳይገቡ የተደረጉ ሰዎች የታሳሪዎች ወላጆች ጭምርም ነበሩ። ይህ ደግሞ የወላጆችንም መብት መጋፋት አይሆንም ወይ? ታሳሪ ቤተሰቦች እና ታሳሪ ወላጆች ካልተገኙ ችሎቱን ልካሄድ አይገባም የሚሉ የነሱ ጠበቆችም ፍርድ ቤት ገልጾ ነበረ። እውነተኛ የሆነ ዲሞክራሲያዊ ስርዓትን ለመገንባትና ሰው ሰላማዊ በሆነ መንገድ ስራውን እንዲሰራ ሳይሆን እየተፈለገ ያለው በው ሌሎች ሰዎችን በመጠቀም ሰዎቹ እርስ በራሱ እንዲጋጩ በማድረግ በዋናነት ከጃዋር በስተጀርባ ያሉ ሰዎች ናቸው። ይህን የሚቀሰቀሱት የሚነሳሱት አሁን በወቅቱ ፍርድ ቤት ገብቶ ቢሆኑ ኖሮ ችሎት ላይ ሌላ ችግር ይፈጠር ነበርና ችሎት ቢገቡ ምን ይፈጠራል ብለው ነበር ፖሊስ የፈራው። ቢያንስ ተሰባስቦ የሄደ ሰው በአንድ ቦታ አንድና ሁለት ሰው ከሆነ ብዙ ችግር ሊያኖረው ይችላል። ግን ችሎት ውስጥ ያንን ሀምሳና ስልሳ ሰው የማስተናገድ አቅም አለው ወይ? ሁለተኛ ከገባ በኋላ ምንድን ነው ሚድ ያደረጉት? የሚችሎት የምለውን ከጸጥታ አንጻር ነው እንግዲህ በመተንትን የሚቻለው እንጂ ምን ሊፈጠር ይችላል የሚለው ነገር ግምታዊ የሆነ ነገር ማስቀመጥ ሊያስቸግር ይችላል። ከታሳሪዎች ውስጥ የተወሰኑ ሰዎች መለቀቃቸውን ኮማንደር ፋሲካ ጠቁመዋል። ችሎቶችን ለመከታተል በፍርድ ቤቶች የሚገኙ ሰዎች ተከሳሾችን አጋርነት ወይንም ተቃውሞ የመግለጽ መብታቸው እስከምን ድረስ ነው? የኢትዮጵያ ሕግስ በጉዳዩ ላይ ምን ይላል? በቀጣይ ከባለሙያዎች አስተያየት ጋር ልንመለስ እንሞክራለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። የዜናና የመጽሔት ክፍለ ጊዜያችን እዚህ ላይ አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። በፌዴራል መንግስታችንና በጁባላንድ ክፍለ ግዛት መካከል ግጭት ትቆሰቁሳለች በሚል ሶማሊያ ያቀረበችባትን ክስ ኬንያ አስተባብላለች። በዚህ ሳምንት በሶማሊያ ፌዴራል መንግስትና በጁባላንድ ኃይሎች መካከል በተካሄደው ውጊያ ከሀያ የሚበልጡ ሰዎች ተገድለዋል። ሶማሊያ የፖለቲካ ውጥረቱንና የጸጥታ መደፍረሱን ከጀርባ ሆና የምትቆሰቁስ ኬንያ ነች ስትል ትከሳለች። መሐመድ ዮሱፍ ዘገባ ልኮልናል። ቆንጅታ ዬ ታቀርበዋለች የኬንያ መንግስት ቃል አቀባይ ሳይረስ አጉና ትናንት ሐሙስ ናይሮቢ ላይ ለጋዜጠኞች በሰጡት ቃል በሞቃዲሾ በማዕከላዊው መንግስት እና በፌዴራላዊው የጁባላንድ ክፍለ ግዛት መካከል ባለው ውጥረት ኬንያ ፈጽሞ እጇን አልከተተችም ብለዋል። እኛ እንደ ሀገር በሱማሊያ የውስጥ ፖለቲካ ውስጥ ተጎትተን እንድንገባ እንድንደረግ የማንፈልግ መሆኑን በጣም በግልጽ መናገር እንፈልጋለን። ስለዚህ የሶማሊያ አመራር ኬንያን በውስጥ ጉዳይ ማስገባቱ እንዲያቆም እንጠይቃለን። ያን ብለንም ሰላም እንዲፈጠር ግፊት ማድረጋችንን እንቀጥላለን። ሁሉም የሱማሊያ መሪዎች ለግጭቱ በውይይት መፍትሄ ለማምጣት የሚያስችል ድባብ እንዲፈጥሩ እንማጸናለን። በሳምንቱ መጀመሪያ ሰኞ ዕለት በጁባላንድ ኃይሎችና በማዕከላዊው መንግስት ወታደሮች መካከል ኬንያና ሶማሊያን በሚያዋስነው ድንበር ላይ በምትገኘው በለድ ህዋው ከተማ ውጊያ ተካሂዷል። ሀያ አንድ ሰዎች ተገለዋል። የሚበዙት ህጻናት ናቸው። በክፍለ ሀገሪቱ ባሉ የእርዳታ ተቋማት መሰረት በግጭቱ ምክንያት ቢያንስ ሰላሳ ሺህ ነዋሪዎች ቀያቸውን ትተው ሸሽተዋል። ሙስጠፋ አብዱላሂ በውጊያው የህቴ ልጆች ቆስለው ወደ ሞቃዲሾ ተወስደው እየታከሙ ናቸው ብለዋል። በለድ ሀወ ውስጥ ሰኞ ዕለት በነበረው ውጊያ የእህቴ ቤት በመድፍ ተመቷል። አምስት ሰዎች ሲገደሉ፣ አንዳንዶቹ ህጻናት ቆስለዋል። ሁለቱ ሴቶች ልጆች የህክምና እርዳታ እየተደረገላቸው ነው። ቢያንስ ለሁለት ወር ሆስፒታል መቆየት ይኖርባቸዋል። አንደኛዋ ሆዷ ላይ ተመታ ቆስላለች፣ እጇ ተሰብረዋል። ሌላይቱም እጅና እግሯ ተሰብረዋል ሲሉ የልጆቹ አጎት አብዱላሂ አክለዋል። በበለድሃው ያለውን ሁኔታ ለመገምገም ትናንትና ወደ ከተማይቱ ተጓዙት የተጓዙት የሶማሊያ የማስታወቂያ ሚኒስትር ኦስማን ዱቤ ለጋዜጠኞች በሰጡት ቃል ሀገራችን መልካም ጉርብትናና ሰላምን ፈላጊ ነች፣ ግን ጠላት ከውጭ የሚሆን ከሀገር ውስጥ ከመጣ ደግሞ ትከላከላለች ብለዋል። ማንም ሊያጠቃን ቢመጣ ድል እንመታዋለን ከውጭም ይሁን ከውስጥ የሚነሳብንን ጠላት እናሸንፋለን። እኛ ሰላምን ወንድማማችነትን ነው የምንፈልገው። አንዳንዶች ግን ያ አይገባቸውም። እኛ ከተሞቻችን ሰላም እንዲሆኑ እንፈልጋለን። ጁባላንድ፣ ጌዶ፣ በለድሃዎ ሰላማዊ እንዲሆኑ ነው የምንሻው። ያን አንረዳም ሲሉ ግን ያለን አማራጭ ራሳችንን መከላከል ይሆናል። የጁባላንድ ኃይሎች የመንግስት ይዞታዎችን እንዲያጠቁ መሳሪያ የምታስታጥቅ ኬንያ ነች ብላ ሶማሊያ ትወነጅላለች። የኬንያ ባለስልጣናት ክሱን ያስተባብላሉ። የኬንያ መንግስት ቃል አቀባይ ሳይረስ አጉና ኬንያ ሶማሊያን እየረዳች የምትገኝ ሀገር ነች፣ ሀገራችን የምትጠቀመው ሶማሊያ ሰላም ብትሆን ነው ብለዋል። ይቺ ሀገር ሁከት ሸሽተው የሚመጡባት ሀገርና ታዲያ እሷው ጸጥታው እንዲደፈርስ እንዴት ነው የምታደርገው ተሰደው የሚመጡባት ነች እኮ እዚህ ጋ ልክ ያልሆነ ነገር አለ እውነቱን ለመናገር በሶማሊያ አለመረጋጋት መፍጠር ኬንያን የሚጎዳት እንጂ የሚጠቅማት አይደለም በአሁኑ ጊዜ ኬንያ ሁለት መቶ ሰባ ሺ የሶማሊያ ስደተኞችን አስጠልላለች በብዙ ሺዎች የሚቆጠሩ ስደተኞችም በትናንሾቹም በትላልቆቹም የኬንያ ከተሞች እየሰሩ ይኖራሉ። የሶማሊያ መንግሥት በሽብርተኛው አልሸባብ ላይ በሚያካሂደው ውጊያ በአፍሪካ ሕብረት የሶማሊያ የሰላም አስከባሪ ተልዕኮ አሚሶም ውስጥ ድጋፍ የሚሰጡ ወታደሮችን ካሰማሩ የአፍሪካ ሀገሮች መካከል አንዷ ኬንያ ነች። አፍሪካ ባለስልጣናት ለኮሮና ቫይረስ የተጋለጡ ከሶስት ሚሊዮን በላይ ሰዎች መኖራቸው ለተረጋገጠባት አህጉር በመቶ ሚሊዮኖች የሚቆጠሩ የክትባት መድኃኒቶችን ለማግኘት እየሰሩ መሆኑን ተናግረዋል። የአህጉሪቱ ከፍተኛ የጤና ባለስልጣን ለተጓዥ መንገደኞች ደረጃውን የጠበቀ የምርመራ ዝግጅት እንዲደረግም ጠይቀዋል። የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ የላከችውን ዘገባ ደረጀ ደስታ ያቀርበዋል። የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ኃላፊ ባለስልጣናቱ በሚቀጥለው ዓመት ውስጥ ከ300 ሚሊየን በላይ የሆኑ የክትባት መድኃኒቶችን ለማግኘት የተለያዩ ስልቶችን እየተጠቀሙ መሆኑን ተናግረዋል። በአፍሪካ ቫይረሱ ከተከሰተበት ካለፈው የካቲት ወር ጀምሮ እስካሁን ከ3.4 ሚሊየን በላይ ሰዎች ለኮሮና ቫይረስ መጋለጣቸው የተረጋገጠ መሆኑ ተገልጿል። ከዚያን ጊዜ አንስተው ይላሉ ዶክተር ጆን ነኬንሶንግ በአህጉሪት ውስጥ ባሉ የጤና ተቋማት 30 ሚሊየን ምርመራዎች ተካሂደዋል። አብዛኞቹ በአስር አገራት ውስጥ የሚገኙ ሲሆን እነሱም ቫይረሱ በከፍተኛ ሁኔታ እየተስፋፋበት መሆኑ በሚነገረው ደቡብ አፍሪካን ጨምሮ በኢትዮጵያ፣ ናይጄሪያ፣ ኬንያ፣ ዛምቢያና ኡጋንዳ ናቸው። ምርመራዎቹ የተካሄዱት ከ500 በታች በሆኑ ቤተ ምርምሮች ውስጥ ሲሆን ግብፅ፣ ሲሸልስና ጌና ክትባቶቹ መሰጠት የጀመረባቸው አገሮች መሆናቸውም ተናግረዋል። ዶክተር ጆን ኤምቲኤን የተባለው ድርጅት አፍሪካ ህብረት 3 ሚሊዮን የሚደርሱ የጤና ዘርፍ ሰራተኞችን ለማስከተብ ለሚያደርገው ጥረት 25 ሚሊዮን ዶላር እርዳታ መለገሱን ተናግረዋል። ያ ትልቅ መነሳሳት ነው። ይህ የትብብርን ዋጋ የሚገልጽ ሲሆን የግሉ ዘርፍ ምን ማድረግ እንደሚገባው አስቦ ማድረጉ ያንን ያሳያል። ሌሎችንም የግሉ ዘርፍ አባላት ከእኛ ጋር መስራት የሚችሉበት መንገድ እንዲያመቻቹ ጥሪያችንን እናቀርብላችኋለን። ይህንን ወረርሽኝ በተለይም ከዚህ ክትባት ጋር ሆነን መዋጋት እንችላለን። ክትባት እጅግ ቅድሚያ የሚሰጠው አስፈላጊው ነገር መሆኑን ነኬንሶም ተናግረዋል። አፍሪካ ህብረት ከአሜሪካና እንግሊዝ መድኃኒት አምራች ኩባንያዎች ጋር ከሚያደርገው ትብብር በተጨማሪ ከሩሲያ፣ ከቻይና እና ኩባ ከሚገኙት ክትባት መድኃኒት አምራቾችም ምርቶች ይሰሩ እንደሆን ለማየት ህብረቱ የመተማመኛ ስምምነቶችን መፈራረሙን ገልጸዋል። በአፍሪካ የጤና ባለሥልጣናት ዘንድ ያለው አንዱ ጥያቄ ማረጋገጫውን ያገኙትና አሁን ስራ ላይ ያሉት ክትባቶች በተለይ እንደ ደቡብ አፍሪካ ባሉ አገሮች ዝርያቸውን ቀይረው እንደተገኙት የ501 v2 ቫሪያንት ቫይረሶች ላይ ክትባቱ መስራት አለመስራቱን ማወቁ ላይ ነው። ዶክተር ሳሊም አብዱልከሪም የደቡብ አፍሪካ ኮሮና ቫይረስ ግብረ ኃይል መሪ ለአገሪቱ መንግሥት ቴሌቪዥን ክትባቱ ስለመስራቱ ተስፋ የሚታያቸው መሆኑን ተናግረዋል። if I እንደው ዝም ብዬ እንደምገምተው ከሆነ ይሄኛው ክትባት ይሰራል። ያ ከሆነ ደግሞ ሌላኛው ክትባት ለዚህኛው የቫይረስ ዝርያም ይሰራል። ነኬንሶን በተወሰኑ አገሮች ላይ ዝም ብሎ በጅምላ ስለሚጣለው የጉዞ እገዳም ጥርጣሬ አላቸው። በዚህ ሳምንት መጀመሪያ ላይ የዩናይትድ ስቴትስ ፕሬዚደንት በአገሪቱ በታየው የ አምስት መቶ አንድ ቪቱ ቫይረስ ዝርያ ሳቢያ ከደቡብ አፍሪካ በሚመጡ መንገደኞች ላይ እገዳ ጥለዋል። ስለ እገዳው ነኬንሶን እንዲህ ይላሉ፦ ሰዎችን ዝም ብለን በመልክዓ ምድር አቀማመጣቸው ብቻ በጅምላ ማገድ የለብንም። ይልቁንም ማድረግ ያለብን ተመርምረው ከቫይረሱ ነፃ ከሆኑ በኋላ እንዲጓዙ ነው ማድረግ ያለብን። ያንን ካደረግን ከቫይረሱ ነፃ የሆኑ ሰዎች መጓዝ የሚችሉበት አንድ ወጥ የሆነ አሰራር ይኖረናል። በተለያዩ ዝርያዎች ጋር ብቻ ተያይዞ የሚነሳው ነገር ያኔ ይቀራል። ምክንያቱም ከኮቪድ ነፃነህ ማለት ከኮቪድ ነፃ ነህ ማለት ነው። ለአንደኛው የኮቪድ አይነት ነፃ ሆነህ ሌላኛው የኮቪድ አይነት ሊይዛ አይችልም። የቫይረሱን አያያዝ እና መከላከል የሚቆጣጠሩ ካሜሮናዊው ሐኪም የኮቪድን ወሬ ለጊዜው ገታ በማድረግ አፍሪካውያንን ሌላ ነገር እንዲያስታውሱ ጠይቀዋል። ለአፍሪካ ግንባር ቀደም ብርሃን ናቸው ያሏቸውን ሶስቱን መሪዎች የታንዛኒያው ጁልየስ ኒሬሬ፣ በደቡብ አፍሪካ የመጀመሪያው ጥቁር መሪ ፕሬዚደንት ኒልሰን ማንዴላ እንዲሁም የኢትዮጵያውያን ንጉሥ ቀዳማዊ ኃይለ ሥላሴን በመጥቀስ አፍሪካ ራሷን እንድትችልና እንድትተባበር ጥሪ አቅርበዋል። ስለዚህም ይህን ወረርሽኝ እንደ አህጉር በአንድነት ካልታገልነው ተያይዘን እንጠፋለን በማለት የካሜሩኑ ሐኪም አስጠንቅቀዋል። በኢትዮጵያ በተደጋጋሚ የሚከሰቱትን ግጭቶችና ጥቃቶች ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያህል እየተወጡ ነው በሚል ከሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጋር የተደረገውን ክፍል አንድ ቆይታ ማክሰኞ ዕለት አቅርበን ነበር። ቀጣዩ ክፍል ኢትዮጵያ ውስጥ ስጋት ሆነው በቀጠሉ ጉዳዮች ዙሪያ የሃይማኖት ተቋማት ሊኖራቸው የሚገባው ሚና ምን መሆን አለበት የሚለውን ይዳሰሳል። ከሊቀ ትጉሃን ቀሲስ ታጋይ ታደለ ጋር ቆይታ ያደረገችው ስመኝሽ የቆየናት ሊቀ ትጉሃን ቀሲስ ታጋይ ታደለ እንግዲህ እንዳልኩት ጉባኤው በተለያዩ ጊዜያት በግጭቶች ዙሪያ የሚያወጧቸው መግለጫዎችን፣ ምክሮች እናያለን፣ እናነባለን እና ከዛ ጀርባ እየሰራችሁ ያላችሁት ስራ ላይ ነው አተኩሬ ጥያቄዎችን እየጠየቅኩ ያለሁት። እኛ ይህንን ግጭት በተለይ ከመግለጫ ከሰላም ጥሪ ባሻገር ታች ወርደን ህብረተሰቡን የሰላም ስራ፣ በአብሮነት ስራ በደንብ ለመስራት የኢትዮጵያ የሃይማኖት ተቋማት ጉባኤ በትልቁ በአጀንዳው ቀርጾ እየተንቀሳቀሰ ነው ያለው። ህዝቡም ሊያግዘው ይገባል። የሚዲያ አካላትም ገለልተኛ ሆኖ በሁሉም ነገር ከመውቀስ በላይ የሚቻለውን ጥረቱን እያደነቁ ያለው ውስን የሰው ኃይል ነው ያለን እኛ ምንም አይነት የራሱ የሆነ ገቢ ያለው ተቋም አይደለም። በየቤተ እምነቱ ከሚዋጣው ገቢ በቀር እንደሌላው በጀት በስፋት ይዞ የሚንቀሳቀስ ተቋም አይደለም እና በጣም ሊታገዝም የሚገባ ተቋም ነው። ትልቅ ሀገራዊ ኃላፊነት የተሸከመ በህዝቡ ዘንድም ታማኒ የሆነ ተቋም ነው። በእውነት ለኢትዮጵያ መፍትሔ ነው ብዬ ነው የምወስደው። አሁንም ከፊታችን እንግዲህ ብዙ ሁኔታዎች ይጠብቁናል። ቀደም ሲል የጠቀሱት ከወራት በኋላ የሚደረገውን ምርጫ ጨምሮ የቀጠሉ ግጭቶች አሉ። የረሀብ ስጋቶች ጉዳዮች አሉ እና የእናንተ ጉባኤ ለጉዳዮቹ ቀረብ እንደማለቱ መጠን ከፊታችን የሚታዩን ተስፋና ስጋቶች ምን ይመስላሉ? በቀጣይስ ሃይማኖት ያለውን ከፍተኛ ተጽዕኖ ታሳቢ ያደረገ የጋራ መግባባት፣ ሰላም እንዲፈጠር አገራዊ ጉዳይ ላይ የምትሰሯቸው ስራዎች ምን ይመስላሉ? በዛ መልኩ እየተንቀሳቀሳችሁ ነው። እኛ እንግዲህ እኛ ሰላምን የሚያሳጡ ይሄኛው ይመለከተናል፣ ይሄ አይመለከትን የምንላቸው ጉዳዮች የሉ በአሁኑ ሰዓት ማንዴታችን ነው። ይህ ከማንዴታችን ውጭ አንልም። በሁሉንም ጉዳዮች ለእኛ ሰላም ሲጣ ሀገር ስተፋ ፖለቲከኛ ያው መቼስ ዘላለማዊ አይደለም። ሁሉም የራሱን አማራጭ ይዞ መጥቶ ይወዳደራል። የሚያሸንፈው ሀይል ሀገር ይመራል። ህዝብ የመረጠው ሀይል ሀገር ይመራል። ሀገር ግን እንደ ሀገር ትቀጥላለች። ሃይማኖት ተቋማትን እንደ ሃይማኖት ተቋማትነታቸው ይቀጥላሉ። ገለልተኛ የትኛውንም ሳያደሉ ለየትኛውም ሳያወግ ነው። ሁሉም ጊዜም ከፖለቲካና በተለይ ሃይማኖተኛ መለያየት አለባቸው። ወደፊትም አቋማችን ነው። ህገ መንግስቱ ስላለብቻ ሳይሆን መንግስታዊ ስርዓት ጊዜያዊ ስርዓት ነው ብለን መልሱ፣ ዘላለማዊ ስርዓት አይደለም። ስለዚህ ከዚህ ሳቢያ አንጻር እኛ አገራዊ ኪሳራ፣ ህዝብ እንዳይባላ፣ ህዝብ እንዳይገዳደል፣ ህዝብ ላይ ሌላ ችግር እንዳይደርስ ምንችለውን ሁሉ የማይመለከተንም ጉዳዮች እንኳን ቢኖሩ መቼስ ፖለቲካ ውስጥ ባንገባም። ነገር ግን እንዲሰሙን ያለንን የምንችለውን ተጽዕኖ የመፍጠር ስራ ሀገር እንዳትረበሽ፣ ሀገር እንዳትበታተን፣ ህዝብ ለህዝብ እንዳይለያይ የምንችለውን ጥረት እናደርጋለን። የሚገሰጸውን እንገሰጻለን፣ የሚበረታታውን እናመሰግናለን። አሁን ምርጫ እየመጣ ነው። አዎ፣ ሁሉም ልጆቻችን ናቸው። የትኛውም ተቃዋሚውም፣ ተፎካካሪውም፣ ገዥውም ሁሉም ለእኛ ልጆቻችን ናቸው። ነገር ግን በሰላማዊ መንገድ ህዝብና ህዝብ ሳይገዳደል ሞት ሳይመጣ ንብረት ሳይወድም በሰላማዊ መንገድ ምርጫው እንዲካሄድ አባቶችን እንዲሰሙ እነሱም የፖለቲካ ኃይሎች ቃል እንዲገቡ ለህዝቡ ለሃይማኖት አባቱ መሪው ቃል እንዲገቡ ይህንን ስራ እንሰራለን። ከምርጫ ቦርድ ጋር ህጉን ተከትለን የማስተማር ኃላፊነታችን ማንዴታችን ፕሮፖዛል አስገብተናል። ህዝቡን በዚህ ጉዳይ ላይ እኛ የማስተማር ስራ የሰላም ግንባታ ግጭት እንዳይኖር ሌላም ሌላም ነገር እንዳይኖር በራሳችን መዋቅሮች በክልሎቻችን በዞናችን በወረዶቻችን አማካኝነት በሁሉም ቤተ እምነቶች ባሉት እንትን ሰላማዊ ህዝቡ ሰላማዊ እንዲሆን ወደ ሌላ ሁከት እንዳይገባ የማስተማር ስላ ለመስራት ኦረዴ እንቅስቃሴ ጀምረናል። የምንቀጥል ነው የሚሆነው ማለት ነው። ስለዚህ ሁሉም ነገር ላ ሀገራዊ አላፊነታችን ወስደን ነው ህዝባዊ ኃላፊነታችን ወስደን ነው፣ ተቋማዊ ኃላፊነታችን ወስደን ነው የምንንቀሳቀሱ ማለት ነው። እንደው በመጨረሻ በየክልሉ በየዞኑ በየቀበሌው ከህዝብ ጋር ቀጥተኛ ግንኙነት ያላቸው የሃይማኖት ተቋማት እንደ ቤተክርስቲያናት ሊሆኑ ይችላሉ፣ መስጊዶች፣ ወይም ሌሎች ሃይማኖት ተቋማት ግጭትን በማብረድና ሰላም በማምጣት ረገድ ሊኖራቸው ስለሚገባቸው ሚና የሚያስተላልፉት መልእክት ወይም የሚሉት ካለ በእርሱ መጨረስ እንችላለን። እኔ እንኳን ምለው ሳይሆን ስመኝ፣ እዛው መጽሐፍቶቻችን የሚሉትን ይተግብሩ። ያ ማለት ምንድን ነው? ሰው ወደ ራሱ ስሜት አይውሰድ። እምነት ተቋማት መመሪያችን አንድና አንድ ነው። ወይ መጽሐፍ ቅዱስ ነው ወይ ቅዱስ ቁርአን ነው። እነሱ ደግሞ አልተጋጩም፣ አይጋጩም። የሚሰብኩት ሰላምን ነው። ሰላምን የሚያሳጣው ስብከት የምንሰብከው እኛ ግለሰቦች ነን፣ እኛ ሰዎች ነን። ስለዚህ የራሳችን ስሜት ነው የእምነት ተቋማት መመሪያዎቻችንን ሳይሆን የራሳችንን ስሜት ስለሆነ እያደረግን ያለ ነው። ከዚህ ስሜት ውስጥ ወጥተን መጽሐፍቶቻችን ወይንም አስተምሯችን የሚለውን ብቻ እየተገበር ወደ ሰላም ህዝቡ እንዲመጣ፣ ወደ ፍቅር እንዲመጣ፣ ወደ አብሮነት እንዲመጣ፣ ወደ መከባበር እንዲመጣ ተቻችሎ ይህንን ዘመን እንዲሻገር ሁሉም ኃላፊነት አለኝ ከፈጣሪ የተቀበልኩት የሃይማኖት አባትነት ማዕረግ አለኝ የሚል ሁሉ ለሰላም ዘብ ሊቆም ይገባል። አይመለከተኝም የሚል አስተሳሰብ ስንሰ ሀሳብ ከሃይማኖት አባቶች አይጠበቅም። በሰላም ዙሪያ ላይ መስራት የሁላችንም ድርሻ እንዲሆን ተክተን ኢትዮጵያችንን ሰላም እንድትሆን ከፈለግን እኔ ምንድን ነው የእኔ ድርሻ ብለን መንቀሳቀስ አለብን። ነገ እሳት ከነደደ በኋላ መጥፊያው ከጠፋ በኋላ ብንጮህ ሰሚ የለንም። መጮህ ካለብን አሁን ነው። መተባበር ያለብን አሁን ነው። በጋራ መስራት ያለብን አሁን ነው የሚል ሊቃት ጉሃን ቀሲስ ታጋይ ታደለ በኢትዮጵያ ውስጥ በሚታዩ ግጭቶች፣ እየበረከቱ በመጡ ግድያዎች፣ መፈናቀሎች ዙሪያ የሃይማኖት ተቋማት ምን እየሰሩ ነው፣ ሊኖራቸው የሚገባው ኃላፊነት ምንድን ነው በሚለው ዙሪያ በተለይ የሃይማኖቶቹ ጥምረት ጉባኤ እየሰራቸው ወይም ባሉ ጉዳዮች ላይ ማብራሪያውን ስለሰጡን በአድማጮች ስም በጣም ነው ማመሰግነው። እሽኔ ማመሰግናል ነው የፕሮግራም ማስታወቂያ። የአሜሪካ ድምፅ ሬዲዮ የትግርኛ አገልግሎት በ9485 በ1240 በ13765 ኪሎሄርዝ ወይም ደግሞ በ31 በ5ና በ22 ሜትር ባንድ ቅዳሜና እሁድ ማስተላለፍ ይጀምራል። የቅዳሜና እሑድ ፕሮግራማችን እስካሁን ባለው ጊዜ በሳተላይት ብቻ ነበር ሲተላለፍ የቆየው። ከነገ ቅዳሜና እሑድ ጀምሮ ግን ልክ ከሰኞ እስከ ዓርብ ድረስ እንደ አማርኛው ከሳተላይቱ ሌላ በሬዲዮም እንደሚተላለፍ ለማሳወቅ እንሻለን። የአሜሪካ ድምፅ የትግርኛ አገልግሎት ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። መልካም ምሽት።